እንደምናመሸሽ ኢትዮጵያ ከአሜሪካ ድምፅ ራዲዮ ጣቢያ ክቡራትና ክቡራን አድማጮች እንደምናመሻችሁ። ከዚህ ቀጥሎ የዛሬ ሐሙስ 2017 ዓመተ ምሕረት ዝግጅታችን በ1431 መካከለኛ ሞገድ እስከ ምሽቱ አንድ ሰዓት ድረስ ይጀምራለሁ በቀጥታ የሚተላለፍላችሁን የዛሬን ዝግጅት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ኃይሉ ታምራት ፕሮግራሙን ይመራልናል። የቴክኒክ መሐንዲሱ ሱሌማን ተራዋሊ ነው። ይሄን በደል ይዘ ደግሞ ብርጫ ቦርድ ስትሄድ ይሄን ሊያስተካክል የሚችል ተቋም ከሌለ ይሄ ተቋም በእውነትም ኢትዮጵያ ውስጥ እውነተኛ የሆነ መድብለ ፓርቲ ዲሞክራሲ እንዳይገነባ ማነቆ ነው የሚለው ድምዳሜ ትክክል ነው ብለን ነው የምናምነው። እነሱ ያነሱትን ቅሬታ ቦርዱ አንድ በአንድ ይዘው እየሰራበት ይገኛል። የመጀመሪያው የአንድ የኢትዮጵያ ተቃዋሚ መሪ ናቸው። ሁለተኛው ደግሞ የብሔራዊ ምርጫ ቦርድ ባለስልጣን ናቸው። ዝግጅት አለን፣ ጠብቁን። በምሽቱ እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። ክቡራትና ክቡራን አድማጮች አሁን የሰዓቱ ዋና ዋና የዓለም ዜና በቆንጅት ታዬ ይቀርባል። በኬንያ ፓርላማ አባላቱ በብርቱ የተከፋፈሉበት አወዛጋቢ የጸጥታ ህግ ማሻሻያ ላይ ለመምከር ጉባኤ ሲከፈት ረብሻ መቀስቀሱ ተገለጠ። የተዘጋጀው ማሻሻያ የመጨረሻው ረቂቅ እየተነበበ ሳለ የፓርላማው አባላት የተወሰኑት በተደጋጋሚ በቡጢ ተመጥተዋል። ህጉ የጸጥታ ኃይሎች የሽብር ተጠርጣሪዎችን እንዲያስሩና በቁጥጥር ስርም እንዲያውሉ ሰፊ ስልጣን የሚሰጥ እንደሆነ ተገልጿል። በተጨማሪም ለሀገር ጸጥታ ጠንቅ የሆኑ ተብለው የሚፈረጁ ጽሁፎችና መረጃዎችን የሚያሰራጩ የሚዲያ አውታሮችም ሆኑ ግለሰቦች ላይ ብርቱ ቅጣት የሚጥል ነው ተብሏል። በፓርላማ ውስጥ በተፈጠረው ረብሻ ምክንያት በህጉ ላይ ድምፅ የመስጠቱ ሂደት ወደ ኋላ ላይ እንዲሆን ዘግይቷል። ገዢው ኢዮቤልዩ ጥምረት ህጉ ለኬንያ በተለይም ከአልሸባብ በኩል እየተባባሰባት የመጣውን የሽብርተኝነት ተግባር በተሻለ ለመዋጋት ይረዳታል ብለው ግፊት እንዲያልፍ ግፊት እያደረጉ ሲሆን ተቃዋሚዎች በበኩላቸው ከመጠን በላይ ጥብቅ ከመሆኑም በላይ በቂ ጊዜ አግኝተን ክርክር አላደረግንም ነው የሚሉት። ሰሜን ምስራቅ ናይጄሪያ ውስጥ ተጠርጣሪ የቦኮ ሃራም ተዋጊዎች ጉምሱር የተባለች ከተማ አጥቅተው ቢያንስ ሰላሳ ሶስት ሰዎችን ገደሉ፣ ከመቶ በላይ ጠልፈው ወስደዋል ሲሉ የመንደሩ ነዋሪዎች ገለጡ። ወደ ቦርኖ ክፍለ ሀገር ዋና ከተማ ማይዱጉር የሸሹ ነዋሪዎች እንዳሉት ጥቃቱ የደረሰው ባለፈው እሁድ ነው። ዜናው እስካሁን የዘገየበትም የአካባቢው የሞባይል ቴሌፎን መስመሮች ባለፉት ጥቃቶች ምክንያት ተበላሽተው ስለቆዩ ነው ብለዋል። ዩናይትድ ስቴትስ ከኪዩባ ጋር ግንኙነቷ እንደሚሻሻልና በዚያች ሀገር ኤምባሲ እንደምትከፍት ትናንት ይፋ ያደረጉት ፕሬዚደንት ባራክ ኦባማ አሜሪካ ለኪዩባ ሕዝብ ነጻነት በመቆም ጠንክራ መናገሯን ትቀጥላለች ብለዋል። ሚስተር ኦባማ ለኤቢሲ ቴሌቪዥን በሰጡት ቃለ መጠይቅ ትናንት የኪዩባ ፕሬዚደንት ራውል ካስትሮም በቴሌፎን እንዳነጋገሩና ዩናይትድ ስቴትስ ለዲሞክራሲና ለሰብአዊ መብት ከበሬታ መሟገቷን እንደምትቀጥል አስታውቂያቸዋለሁ ብለዋል። ሚስተር ካስትሮ መንግስታቸውን ወይም አስተዳደራቸውን በድንገት ተነስተው ይቀይራሉ ብዬ አልጠብቅም ያሉት ፕሬዚደንት ኦባማ፣ ነገር ግን በሀገሪቱ ውስጥ ያለው የትውልድ ሽግግር ወደፊት የተሻለ ወዳጃዊ ግንኙነት እንዲኖር ማበረታቱ ማበረታታቱ አይቀርም ብለዋል። ዩናይትድ ስቴትስ ኩባ ውስጥ ዲፕሎማሲያዊ ሚሽን እንዲኖራት አስፈላጊ መሆኑን ያሰመሩበት ፕሬዚደንት ኦባማ አሜሪካ በአንድ ፓርቲ በሚተዳደሩ መንግስታት ተጽዕኖ የማሳደር የተሻለ አቋም አቅም የሚኖራት እዚያው በንቃት የሚሰራ አምባሳደር ስትመድብ ነው በማለት አብራርተዋል። የሁለቱ ሀገሮች ግንኙነትን ለመሻሻል ትናንት በዋይት ሀውስ ስምምነት ላይ መደረሱን ይፋ ሲያደርጉ ኩባን በተመለከተ አዲስ ጎዳና የምንከተልበት ወቅት ላይ ደርሰናል፣ ለሀምሳ አመታት ማግለላችን አልሰራም ብለዋል ፕሬዚደንቱ። እሳቸው በዋይት ሀውስ እየተናገሩ ሳሉ በኩባ በሀቫና ሚስተር ካስትሮ የበኩላቸውን መግለጫ የሰጡ ሲሆን ሚስተር ኦባማ በሀገራችን ሕዝብ ሊከበሩና እውቅና ሊሰጣቸው ይገባል ማለታቸው ተጠቅሷል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅት፣ አመሰግናለሁኝ። ለዜናው በምሽቱ ሶስት ሰዓት በ25ና በ31 ሜትር ባንድ ያጭር ሞገድ ስርጭታችን ደግሞ ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር እንመለሳለን። ይህ በ14 31 መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው የምሽቱ ዘገባ እናልፋለን። አዲስ አበባ ፌዴራል አቃቤ ሕግ በነዘላለም ወርቅ አገኘሁ መዝገብ በአሸባሪነት ከከሰሳቸው የአብዛኞቹ ተከሳሾች ጠበቆች የመጀመሪያ ደረጃ መቃወሚያ አቅርበዋል። ዛሬ ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። መለስካቸው አመሃ ዝርዝራለሁ አለው። አቃቤ ሕግ ጥቅምት ሁለት ቀን ሁለት ሺ ሰባት ዓመተ ምህረት በአሸባሪነት ወንጀል ክስ የመሰረተባቸው ዘላለም ወርቅ አገኘሁ፣ የአንድነት ፓርቲ አመራር አባላት የነበሩት ሀብታሙ አያሌውና ዳንኤል ሽበሺ የአረና ፓርቲ የአመራር አባል አብርሃ ደስታ፣ የሰማያዊ ፓርቲ የአመራር አባል የሸዋስ አሰፋ፣ ዮናታን ወልዴ፣ አብርሃም ሰለሞን፣ ሰለሞን ግርማ፣ ባህሩ ደጉና ተስፋ የተፈሪ ዛሬም ፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት በአንድነት ቀርቦ የነበረ ቢሆንም ለቀረቡባቸው ክሶች መልስ ለመስጠት የሚያስችል የተሟላ ሁኔታ እንደሌለ ታይቷል። የአብዛኛው ተከሳሾች ጠበቃ የሆኑት ማለትም የሰባቱ ተከሳሾች ጠበቆች አቶ ተማም አባቡልጉና አቶ ዳዊት ነጋሽ ባቀረቡት የመጀመሪያ ደረጃ የክስ መቃወሚያ ማመልከቻቸው ደንበኞቻቸው የቀረበባቸውን ክስ ተረድተው በአግባቡ ለመከላከልና መቃወሚያቸውን ለማቅረብ እንዲችሉ አቃቤ ሕግ የሀገሪቱ ሕግ በሚያዘው መሰረት በዝርዝርና በግልጽ እንዲያቀርብ እንዲታዘዝላቸው ፍርድ ቤቱን ጠይቀዋል። የሰባተኛ ተከሳይ ጠበቃ በበኩላቸው ዛሬም ደንበኛቸው ለፖሊስ የሰጡት ቃል ከክስ ማመልከቻው ጋር እንዳልተያያዘ ገልጸው የክስ መቃወሚያቸውን ለማዘጋጀትም ሆነ ሌላ እርምጃ መውሰድ እንዳልቻሉ ለፍርድ ቤቱ አመልክተዋል። አቃቢ ህግ ግን ተከሳሹ ለፖሊስ የሰጡትን ቃል ቀደም ሲል በቀረበው ጥያቄ መሠረት ለጽህፈት ቤት ማስገባቱን ለፍርድ ቤቱ ገልጿል። ፍርድ ቤቱም የጎደሉት ሁሉ እንዲሟሉ አዞ አቃቤ ህግ መልሱን አዘጋጅቶ እንዲቀርብ ለታህሳስ 15 ቀን 2007 ዓ ም ተለዋጅ ቀጠሮ ሰጥቷል እነ ሀብታሙ አያሌው አቃቤ ህግ ክስ የመሠረተባቸው ጥቅምት 2 ቀን 2007 ዓ ም ይሁን እንጂ ከሐምሌ 1 ቀን 2006 ዓ ም ጀምሮ በእስር ላይ እንደሚገኙ ይታወሳል መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ተከታዩም ዝግጅት እዛው አዲስ አበባ ላይ ያቆየናል። በመንግሥት ፈረሰ የተባለውን ተስፋ ማተሚያ ቤት የሚመለከት ዘገባ አዲሱ አበበ እያጠናቀረ ነው። በዚህ ምሽት ለማንኛውም ሦስት ሰዓት ዝግጅቱን ወይም ዘገባውን በዝርዝር ይዞ እንደሚቀርብ ነግሮኛል። ለዛሬ ግን ትናንት በመደበኛው ስርጭት ላይ አቅርቦት የነበረውን አጭር ዘገባ አሰማችኋለሁኝ። ዛሬ ተብሎ ከሰማችሁ ትናንት መሆኑን ልብ በሉልኝ። አዲሱ የቀኝ አዝማች ተስፋ ገብረስላሴን ልጅ የማተማያ ቤቱን መስራች አቶ እንዳልካቸው ተስፋን ትናንት በስልክ አግኝቶ አነጋግሮ ነበረ። አቶ እንዳልካቸው ይጀምራሉ። ጉዳያችንን በተመለከተ ከንቲባው ጽፈት ቤት ሄደን እንዴት ነው ይሄ የሚተካከል ነገር የለም ፍትሀዊ በሆነ መንገድ ነው ወይ የተነገዳችሁት የምትሉትን መልሱልን ባልን ጊዜ አዎ የሚቀለበስ ነገር የለም የተባል ነው እኛ ግን ጥያቄያችን ብዙ ነገር ተደርጎልናል ነገር ግን መጋዘኑ የድርጅቱ ግማሽ አካል ስለሆነ ይሄኛው ሊታይ ይገባል የሚል ጥያቄ ጠይቀን የውጭ ጉዳይ ሚኒስቴር ሚኒስቴሩን ደብዳቤ ጽፈን እሳቸውም በዲያስፖራ በኩል ይሄን ነገር የተስፋ ገብረስላሴን አስተዋጽኦ በመመልከት መመሪያ ሰጥተው እንዲታይ ብለው ደብዳቤ ሰጠውን። ይህንን ደብዳቤ በሶስት ሰዓት ወስደን አስገባን። በአራት ሰዓት ተኩል መጥተው ድርጅቱ የግማሽ አካል የሆነውን መጋዘን በግሬደር መጥተው አፍርሰው ውስጥ ያለውም ንብረት በሙሉ ወድሟል። ለዚህ ምን ሰዓት ደብዳቤውን አስገባን? አራት ሰዓት ተኩል ግሬደር መጥቶ አፈረሰን። ምንም ቀደም ሲል ማስጠንቀቂያም አልተሰጠም። እንደ ምንም አዝማሚያ ይል። አይ አይ፣ እንደ እውነቱ ከሆነ ማስጠንቀቂያ ሲሰጡን እኛ እየታየልን ስለሆነ የበላዩን አካል መልስ እስከምንሰማ ድረስ ምንም ለነገር ልናደረግ አንችልም። እዛ ውስጥም ያለው ቅዱሳን መጽሐፍ አውጥተን የምናስቀምጥበት ቦታ ስለሌለ ታገሱን ብለን ጠይቀናል። እናፈርሳለን፣ ግሬደር ይዘን እንመጣለን የተባለው ማስጠንቀቂያ ደርሶናል። መጋዘኑን ጣሪያውን ያፈረሱት የዛሬ አመት ነው፣ ታህሳስ ሰላሳ ሁለት ሺ ስድስት አመተ ምህረት ከዛ ጀምረን ነው ስንከራከር የቆየ ነው። ለዚህ ለዛሬው መፍረስ ግን ማስጠንቀቂያ ደግሞ የመጨረሻውን ለዛሬው ማስጠንቀቂያ የመጡልን ከትላንት ወዲያ ነው። እንግዲህ ሁሉም ወገኖችን የያዘውን ዘርዘር ያለውን ዘገባ ደግሞ ከምሽቱ ሶስት ሰዓት በ25ና 31 ሜትር ባንድ በምናስተላልፍላችሁ መደበኛ ዝግጅታችን ላይ አዲሱ ይዞ ይመለሳል። ይህ ዝግጅት የሚቀርብላችሁ በ1431 መካከለኛ ሞገድ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን ከምሽቱ አንድ ሰዓት ከ11 ደቂቃ ሆኗል። አዲስ አበባ ላይ ተከታዩ ለጥያቄው መልስ ዝግጅት ነው። የፊታችን ግንቦት 16 በኢትዮጵያ ስለሚካሄደው ምርጫ በነጻነት ለመዘገብ የሚያስችል የመገናኛ ብዙሃን አገልግሎት አለ? የሚል ጥያቄ በማንሳት ከጋዜጠኞች ጋር የተጀመረ ውይይት ሰፋ ያለ ተከታይ ዝግጅት ነው ይዞ የቀረበው ለጥያቄው መልስ፣ በጋዜጠኝነት ሙያና አሰራሩ ዙሪያ በአድማጮች ለተነሱ ጥያቄዎች ተወያዮቹ መልስ ይሰጣሉ። የውይይቱ ተሳታፊዎች ዳንኤል ብርሃኔ፣ የአፍሪካ ቀንድ ጉዳዮች በሚል ርዕስ የሚወጣ የዌብሳይት ገጽ አምደኛ፣ በስደት ዩናይትድ ስቴትስ የሚገኘው አርጋ አሽኔ፣ በተለያዩ የመገናኛ ብዙሀን ውስጥ በዘጋቢነት ያገለገለ የአካባቢ ጋዜጠኞች ማህበር መስራች እና የሬዲዮ ፕሮግራም አዘጋጅም ነበረ። በተመሳሳይም ስደት ላይ ዩናይትድ ስቴትስ የምትገኘው ጽዮን ግርማ አስቀድማ አዲስ አድማስና በሪፖርተር ጋዜጦች ሪፖርተር የነበረች ኋላም በዋና አዘጋጅነት በምትመራው ቢልታ በተባለ ጋዜጣዋ ትታወቃለች። ጽዮን በቅርቡ ሕትመቱ የተቋረጠው አዲስ ጉዳይ መጽሔት አምደኛ ነበረች። ስዊድን በስደት የሚገኘው የቀድሞዋ አዲስ ነገር ጋዜጣ መራ ኤዲተር መስፍን ነጋሽም እንደዚሁ በውይይቱ ላይ ተሳትፏል። ለማስታወስ ያህል ነው። ቀጥሎ የመጨረሻውን ክፍል እናሰማችኋለን። የውይይታቸውን ትዝታ በቀረቡት ላይ በጥያቄዎቹም ሆነ ጽዮንም ሆነ አርጋው በሰጡት አስተያየት ላይ የምታክለው ሀሳብ ካለ ዳንኤል። አመሰግናል ስ አሁን መጨረሻ ጽዮን የጠቀሰችው ለምሳሌ ጥሩ መስከዳ ያልተፋ ልሙ ደይስን ጠቅሳለች። ምናልባት እንዲያውም በጣም ያን ያክል ፖለቲካዊ ይዘት ወይም ትሆን ያለው ነገርም ለምሳሌ እሱ ጋር አይቼ አላውቅም። ለነገሩ መንግስት፣ እሱን በጣፍ አይደለም የተከሰሰው ብሎ ሌሎች ክሶች ነው ነገሮች ነው የሚነሳው። ግን ወይ ክሱ ሂደት ገና ሳልሄደ ያው የሚለው መስማት ይኖርብናል። ለምንድን ነው ግን ስላሁን የጠቀጥኩት፣ ተስፋለንም ቅድም የመጀመሪያው ጥያቄ ስለ ጋዜጠኛ ገለልተኛ ሲጠይቅ ባልጥሳት እኔ ማለት ነው ያመለጡኝ የተስፋለም ጽሁፎች ከሌሉ በቀር ጽሁፎቹ ቀጥታ ፍሬ ነገሩን የመዘገብ አይነት ነው ብዙም የግል አስተያየት ወይም ኦፒኒዮን ብዙ ሳይጨምርበት ማለት ነው። አሁን ጋዜጠኛ ወይም አዘጋገብ ጋዜጠኛ ይሁን አይሁን የሚለው ላይ ሁለት አይነት አመለካከት አለ። አንዱ ዝም ብሎ እገሌ እንትን አለ፣ እገሌ እንደዚህ አለ፣ እገሌ እንደዚህ አለ ብሎ ሁለቱን አቅጣጫዎች አቅርቦ ጋዜጠኛው ዝም ይበል ነው። ሁለተኛው አመለካከት አመለካከት ደግሞ ቀላቀል አንባቢ መጥሎ ይሄዳል። እኔ ይሄ ደግሞ እውነታው ነው ብሎ እንዳያውቅ ለማድረግ ነው ጥረት ማድረገው ከሁለቱ የትኛው ነው የጋዜጠኛ ጋዜጠ አይነት የሚገልጸው የሚለውን እዛ ላይ ለመበየንም እንትን የለኝም፣ አቅም የለኝም። ዓለም አቀፍ ስነት ያለ እዛ ላይ አይመስለኝም። ከዛ ከዚሁ ጋር እየሄድሽ ግን ለምሳሌ አሁን አዲስ ነገር እንድትቀስ ቅድም ከመጀመሪያ ውይይታችን ጋር ስለሚሄድ የተመስገን ስም የጠቀስኩበትን ኮንቴክስት ለምን እንደ ምሳሌ እንዳነሳቸው በዚህ መረዳታት ይችላል። አሁን አዲስ ነገር ትሆን አለው አቅጣጫ ያለው ድምዳሜ ያለው ብዬ ማምነው ጋዜጣ የነበረ ነው የሚመስል የነበረው ጋዜጣ ማለት ነው። ነገር ግን ከምርጫ ፖለቲካ አንፃር ሳስብ አዲስ ነገር ቢኖር በጣም ጥሩ ይሆን ነበረ። በምርጫ ጊዜ የሚያስፈልገው ውይይት ሊያሳድቅ የሚችል የሚዲያ ባህሪ ነበረው ብዬ አምናለሁ። ስለዚህ አንድ በአንድ ጋዜጦችና ጋዜጠኞች ከጠቀስን እያንዳንዱ ላይ የተለያየ ነገር ይኖረናል። ጋዜጠኛ ናቸው ወይ ልንል እንችላለን። እሺ አመሰግናለሁ። እንደሚመስለኝ መስፍን ነጋሽን የለም፣ መስመሩ ክፍት ነው። መልሰንም ልንደውል አልቻልንም። ወደሚቀጥለው ጥያቄ ልሂድ። ቪዎች እንዴት እንደምናላችሁ አንድ ጥያቄ የኢትዮጵያ ጋዜጠኞችን ለመጠየቅ ነው። ሁሉ ጊዜ ስለ ልማት እንዲጽፉና ልማት ሁሉ ጊዜ በቴሌቪዥን በሬዲዮም ስለ ልማት ሲያወሩ ነው የሚሰሙት። መቼ ነው ስለ ሰብአዊ መብት ረገጣት፣ ስለ ሰብአዊ መብት አገሪቷስ፣ ብዙ አይነት ብዙ ጊዜ ሰብአዊ መብቶች ይጣሳሉ። ስለዛ መቼ ነው እንደዚህ አይነቶችን ጉዳዮች አንስተው ስለዚህ ጉዳዮች ኢትዮጵያ ሕዝብም ሆነ መናገር የሚች- የሚጀምሩት መቼ ነው ስለ ሰብአዊ መብት? አመሰግናለሁ። ወደ ዳንኤል ልመለስ ይሄን ጥያቄ ይዤ። ዳንኤል እንግዲህ የሰብአዊ መብት ድርጅቶች እንደሚዘግቡት ኢትዮጵያ ውስጥ የሰብአዊ መብት ጥሰት አለ። የፍትህ ስርዓቱ ሚዛናዊ አይደለም፣ ሁልጊዜ ለመንግስት ያደላል የሚል ትችት አለ። የጋዜጠኛ ሙያ ደግሞ ስለ ልማት ብቻ መዘገብ ሳይሆን በሀገር ውስጥ ያለውን የህዝብ ተወካይ፣ የህዝብ ምላስ፣ የህዝብ አንደበት፣ የህዝብ አይን እንደማለት ነው እና እነኚህ መብታቸው የሚጣስ ዜጎች ምናልባትም ጋዜጠኞችንም ጨምሮ መብታቸው ይጣሳሉ የሚባሉ ዜጎች ጋዜጠኞችን ጨምሮ በኢትዮጵያ መገናኛ ብዙኃን ላይ ቦታ አይገባቸውም ወይ? ይገባቸዋል። ይገባቸዋል። ያው ጥያቄው ለእኔ የተመራበት ምክንያት በመጀመር ከራሴ ማንጻረት ልበልና፣ ስለ ልማት ብቻ በበኩሌ የመጽፈው ሌሎች ነገሮች ይጽፋለሁ ግን መጠናቸው ሊያንስ ይችላል። አሁን እዚህ ላይ ምን ችግር ይፈጥራል መሰለች ትዝታ፣ የተቃዋሚ ፓርቲዎች መግለጫ ሲሆን ወይ ደግሞ የተቃዋሚ ፓርቲ አማራ የሰጠው ቃለ መጠይቅ ሲሆን በቃ ሰውዩ ያለው ነገር ነው። ለእንደዚ አይነቶቹ በተቻለ መጠን እንዲያውም ቀድብ ጊዜ እንዲያውም በደንብ ጨምሯል ብዬ አስባለሁ። ሽፋን ክላለ ሰጣለሁ። ነገር ግን ራሴ ወይ እኔ ወይ ሌሎች ግለሰቦች የሚጽፉትም እንደዛው ምንም አይነት ሪስትሪክሽንም አናደርግም። እንዲያውም የሆርን አፌርት ስገኛው ላይ ከህወሀት ለትግራይ ህዝብ አንድ ቀን ቆሞ አያውቅም የሚል አንድ ጽሁፍ አለ እንዴ እናተብከው ምናምን ብለውኛል። ጠርዝ የወጣ ነው ግን አይ ያው እነዚህ ነገሮች መባህ አለባቸው፣ ያው መሰማት አለ በሚል ማለት ነው። ራሴ እኔ እንደ ግለሰብ መጽፎ ላይ ግን ጣራዊታሁን ለምንድን ነው በርከት ያለ ጽሁፍ ስለሰብአዊ መብት የሆነ ጋዜጣ ላይ ያየሁት ሁናም ብዬ አንዳንዴ አስተውላለሁ። አል ጽሁፎችን ሳያቸው ምንድን ነው የሚሆነው የግል አመለካከቱ ነው የሚሆነው የግል አመለካከቱ እንዴት ለመጨቁን ምን ለማለት መንግስት ይሄዱልህ እንዳለ ምን ሴራ እንደሰራ ምን ያወራል። እንግዲህ ያው እውነት ነው እውነት አለ ማለት በጣም የግል አመለካከት ነው፣ ተጨባጭ ነገር ያለው አይደለም ማለት ተጨባጭ ያለው ነገር ስል ኦብጀክቲቭሊ ለገልተኛም ያም ታስረግጨው አይደለም። አሁን ወደ ዓለም አቀፍ ሪፖርቶች ልምጣለሽ። ዓለም አቀፍ ሪፖርቶች ላይ እንደዛው ጥሩ ሪፖርቶች ሲወጡ የሆነ የዜና ሽፋን ትሰጫቸው ትችያለሽ። እነሱን እንደ እውነት ቆጥሮ ማውራት ግን በጣም አሳሳች ነው።

በጥያቄው መልስ ላይ የተካፈሉትን ወገኖች ሁሉ ከልብ አመሰግናለሁኝ። ዝግጅቱ ተጠናቋል። በሌሎች ርዕሶች የጥያቄው መልስ ውይይቱን ይቀጥላል። የምርጫው ጉዳይ ግን ይቀጥላል። አሁንም የፊታችን ግንቦት አምስተኛው ዙር አገር አቀፍ ምርጫ ይካሄዳል። የኢትዮጵያ ብሔራዊ ምርጫ ቦርድ በተደጋጋሚ ከተቃዋሚ ፓርቲዎች የሚቀርብበት ክስ ገለልተኛ ባለመሆኑ ነጻና ዲሞክራሲያዊ ምርጫ ማካሄድ አይችልም የሚል ነው። ቦርዱ ግን ሁሉንም ፓርቲዎች የምመለከተው በአንድ ዓይን ነው ሲል ስሞታውን ያስተባብላል። ሰሎሞን ክፍሌ በዲሞክራሲ በተግባር ፕሮግራሙ ይዞታል። ቀጥሎ ይቀርባል። የኢትዮጵያ ብሔራዊ ምርጫ ቦርድ ገለልተኛ ስላልሆነና ለገዢው ኢህአዴግ ፓርቲ ስለሚያደላ በሀገሪቱ ነጻ ፍትሐዊና ዲሞክራሲያዊ ምርጫ ማካሄድ አይችልም ሲሉ በተደጋጋሚ ስሞታ የሚያቀርቡት የተቃዋሚ ፓርቲዎች ሁሉም ናቸው ማለት ይቻላል። ከጊዜ አንጻር ለዛሬ አንደኛውን ብቻ አነጋግሬያለሁ። አንድነት ለዲሞክራሲና ፍትሕ ፓርቲን ፕሬዝደንቱን፣ አቶ በላይ ፍቃዱን ልጠይቅ። ይህንን ማለትም ምርጫ ቦርድ ገለልተኛ አይደለም የሚለውን ቅሬታና ስሞታ እያቀረባችሁ በምርጫው ላይ ግን እንደምትሳተፉ ተናግራችኋል። ቦርዱ በአሁንና ግንቦት መካከል አቋሙን ሊያስተካክል ይችላል ብላችሁ አምናችሁ ነው የምትሳትፉት? ሰለሞን አመሰግናለሁ ይሄን እድል ስለሰጣችሁኝ። አንድነት በስትራቴጂ ሰነዱ በግልጽ እንዳስቀመጠው የኢትዮጵያ ምርጫ ቦርድ ከዚህ ቀደም ነጻና ፍትሐዊ ምርጫ አድርጎ ያውቃል ብለን አናምንም። ወገንተኛነት እና የታማኝነት ችግር ያለበት ተቋም ነው። ስለሆነም አንድነት ምርጫ ውስጥ ሲገባ ታሳቢ የሚያደርገው ምርጫ ቦርድ አለ በማለት አይደለም። አንድነት ኢትዮጵያ ውስጥ ያሉ ምርጫዎች ስኬታማ ሊሆኑ የሚችሉት ህዝቡን በሰፊው አደራጅተን ምርጫ ቦርድን ትርጉም አልባ ስናደርገው ነው ብለን ነው የምናምነው። በሌላ አነጋገር ምርጫ ዘጠና ሰባት ላይ የተፈ- የተደረገውን ነገር መልሰን መድገም አለብን ብለን ነው የምናምነው። ምርጫ ዘጠና ሰባት አገዛዙና ምርጫ ቦርድ የህዝቡን ድምፅ ሊሰርቁ በማይችሉበት ሁኔታ በአብዛኛው ቦታ ተሸንፈዋሉ። ስለዚህ ያን የህዝብ አደረጃጀትና ሁኔታ ከፈጠርን በዚህ ምርጫ ተቃዋሚዎች በከፍተኛ ሁኔታ ይሳካላቸዋል የሚል ታሳቢ አድርገን ነው የምንንቀሳቀሰው አንድነት ሌላ ጥሪም አቅርበዋል ገዢው ፓርቲ ህገ መንግስቱን በመጣስ ያሰራቸውን ፖለቲከኞች ጋዜጠኞች የኢንተርኔት አምደኞችና የቤተ እምነት መሪዎች በአስቸኳይ ይፍታ የሚል ታሳሪዎቹ ባይፈቱስ አሁንም በምርጫው ትሳተፋላችሁ እኛ እንደ ፓርቲ እዚህ ምርጫው ስንገባ አንድነት ማሳካት ያለበት ስትራቴጂ ግቦች ምንድን ናቸው ብለን ከአንድ እስከ አራት አስቀምጠናል እነዚህ ግቦችን ለማሳካት ምን አይነት የማስፈጸሚያ ስትራቴጂ መጠቀም አለብን ብለን በዝርዝር ያወጣነው መርሃ ግብር አለ። በአንድነት እምነት ሁለት ሺ ሰባት ምርጫ በየእስር ቤቱ ያሉ ወገኖች፣ የነጻነት ታጋዮች፣ ጋዜጠኞች፣ የሃይማኖት ነጻነት የሚጠይቁ ወገኖች ሁሉ መፈታት አለባቸው ብሎ እንደ አንድ ግብ አስቀምጠዋል። ስለዚህ አንድነት ራሱን የሚገመግመው በምርጫ ሁለት ሺ ሰባት እነዚህ ወገኖች ከፍርድ ቤት የምናፈታው በምርጫው ባለመሳተፍ አይደለም ነው ምርጫ ውስጥ እንሳተፋለን። ስንሳተፍ ህብረተሰቡን፣ ህዝቡን ይሄን እናስተምራለን። ስለዚህ ህዝቡ ተደራጅቶ የለውጥ ጥያቄ መጠየቅ አለበት ብለን ነው የምናምነው አንዱ የለውጥ ጥያቄ አካል ነው ብለን የምናምነው እነዚህ ወገኖች ከቃልቲ ከቅሊንጦ ከዝዋይ መውጣት አለባቸው ብለን እናምናለን። እና ይሄ አንዱ ግባችን ነው። ከዛ ቀደም ብሎ ቢፈታ ኢህአዲግ መቼስ ሁላችንም የምንፈልገው ነው። እስካሁን እነዚህ እስረኞች ይፈቱ ብለን በተደጋጋሚ ጠይቀናል። ገዢው ፓርቲ ይሄን ሊመልስ ፈቃደኛ አይደለም። ስለሆነም ፓርቲው ይሄ ምርጫ የምር የሚታገልበት አንዱ አጀንዳ እነዚህ ወገኖችን ከእስር ቤት የማስፈታት ነው ብለን ነው የምናምነው። ይሄ በአቋም ደረጃ ብቻ የሚገለጽ ሳይሆን የአንድነት አባላትና ደጋፊዎች ብቻ የሚይዙት አቋም ሳይሆን መላው ህብረተሰብ የአንዱአለም መታሰር የሚቃወም ዜጋ አገር ቤትም ውጭ አለ። የሀብታሙ መታሰር የሚቃወም ዜጋ የእነ አቡበከርን መታሰር የሚቃወም ዜጋ የእነ ኦልባና ሌሊሳን መታሰር የሚቃወም ዜጋ ሁሉ በዚህ ምርጫ ተደራጅቶ ኢትዮጵያ ውስጥ ለውጥ እንዲመጣ መነቃነቅ አለበት ብለን ነው ምናምነው። እንደዚህ አይነት ግዙፍ የሆነ ህዝባዊ መሰረት ያለው ኃይል ከተገነባ ገዢውን ፓርቲ ለድርድር ለለውጥ መግፋት እንችላለን የሚል አስበን እየተንቀሳቀስን ነው። ሰለሞን አቶ በላይ ቀደም ሲል ወደ አነሳሁት ጥያቄ ልመለስ። በቦርዱ ላይ ለምታቀርቧቸው ክሶች ምን ማስረጃ አላችሁ? እኔ ምለ የቱን ጠቅሰን የቱን እንደምንተው እኔ በጣም ይቸግረኛል። ለእኔ ምርጫ ቦርድ በወረቀት ላይ የባከነ ተቋም አድርጌ ነው ማየው። ኢትዮጵያ ውስጥ እውነተኛ የሆነ ዲሞክራሲያዊ ስርዓት እንዳይገነባ አንደኛ ማነቆ ሆነው ያለው ተቋም ምርጫ ቦርድ ነው የሚል እምነት ነው ያለን። ይሄ ምንድን ነው? አንድም ቦርዱ በአዋጅ የተሰጠውን ስልጣን በአግባቡ የማይጠቀም ጥርስ የሌለው አንበሳ ሆኖ ነው የሚታየን። አንድ ቀላል ምሳሌ ላነሳል እችላለሁ። የምርጫ ቦርድ አዋጅ ምን ይላል? የፓርቲዎች ቀን ተቀን እንቅስቃሴ ብሎ የሚዘረዝራቸው ነጥቦች አሉ። አንዱ በራሪ ወረቀትና ፓርቲውን በመኪናም ሆነ በማንኛውም ቅስቀሳ የማስተዋወቅ ነው። ይሄ አይደለም የቀን ተቀን እንቅስቃሴ ሊሆን ቀርቶ ሰላማዊ ሰልፍ በተፈቀደበት ሁኔታ እንኳን በራሪ ወረቀት ማደል አይቻልም። ስለዚህ ይሄን ቅሬታ ይዘን ምርጫ ቦርድ ፓርቲዎች ይሄ አዋጁ ስልጣን ተሰጥቷቸዋል። ይሄን ማድረግ ካልቻልን ኢትዮጵያ ውስጥ መድብለ ፓርቲ ዲሞክራሲ ቀልድ ነው። ይሄ እናንተ ስልጣን ስለሆነ እዚህ ላይ ጣልቃ ገብታችሁ ልታስተካክሉ ይገባል የሚል ተደጋጋሚ ቅሬታዎችና አቅርበናል። ምርጫ ቦርድ ግን ይሄን ሊመልስ የሚችል አቅምም ፍላጎትም የሌለው ሆኖ ነው የሚታያል። ሁለተኛ ኢትዮጵያ ውስጥ ያለውን የፖለቲካ ምህዳር ሆን ብሎ ከገዢው ፓርቲ ጋር በመቀናጀት ያጠቡታል። በምርጫ ዘጠና ሰባት ጊዜ የነበረው የታዛቢና የምርጫ ጣቢያዎች ቁጥርና አሁን ያለውን ብታይ አገርና ሰማይ ነው። በአሁኑ ሰዓት ሀምሳ አምስት ሺህ የምርጫ ጣቢያ ነው ያለው ኢትዮጵያ ውስጥ እነዚህ አምሳ አምስት ሺህ የምርጫ ጣቢያዎች ሆን ተብለው እያንዳንዱ ፓርቲ በእነዚህ አካባቢ ታዛቢዎች እንዳያቀርብ ተደርጎ የተሰላ ስሌት ነው የሚል እምነትን ያለን። ሌላው የምርጫ ቦርዱ ራሱ ከፍተኛው አካል ስብጥሩ ችግር ያለበት ነው ትዚል እንደሆነ በዘጠና ሰባት ጊዜ አቶ ከማል በድሪ ነበር የምርጫ ቦርድ ሰብሳቢ። አቶ ከማል በድሪ በወቅቱ የጠቅላላ ፍርድ ቤት ሰብሳቢ ናቸው። በተመሳሳይ መንገድ ደግሞ የምርጫ ቦርድ ሰብሳቢ ናቸው። በምርጫ ቦርድ ጉዳይ ተሸንፈህ ወደ ፍርድ ቤት ሄዳለሁ ብትል እንኳን የሚሰማው ተመሳሳይ አካል ነው። አሁንም ያሉ ቦርድ ውስጥ የጠቅላላ ጉባኤና የከፍተኛ ፍርድ ቤት ሰዎች ያሉበት ነው። ስለዚህ ስርዓቱ ራሱ የነዚህን ተቃውሞች ሲያቋቁም ሆም ብለው ነጻነት በመንፈግ መንፈስ የተቋቋሙ ናቸው የሚል እምነት ነው ያለን። እኔ የሚገርምህ ነገር እዚህ ሀገር ውስጥ የምልህ ፍላየር ወጥተ መበተን ካልቻልክ ፓርቲን ማስተዋወቅ ካልቻልክ ይሄን በደል ይዘ ደግሞ ምርጫ ቦርድ ስትሄድ ይሄን ሊያስተካክል የሚችል ተቋም ከሌለ ይሄ ተቋም በእውነትም ኢትዮጵያ ውስጥ እውነተኛ የሆነ መድብለ ፓርቲ ዲሞክራሲ እንዳይገነባ ማነቆ ነው የሚለው ድምዳሜ ትክክል ነው ብለን ነው የምናምነው። ሰለሞን፣ አቶ በላይ ፈቃዱ የአንድነት ፓርቲ ፕሬዚደንት ለጊዜው በጣም አመሰግናለሁ። አመሰግናለሁ ሰለሞን። የተከበራቸው አድማጮች ለእነዚህ በተቃዋሚ ፓርቲዎቹ የሚቀርቡ ስሞታዎች ቦርዱ የሚሰጠው ምላሽ ካለ ለመጠየቅ ወደ አዲስ አበባ ደውዬ ነበር። የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ጸሐፊ አቶ ነጋ ዱፊሳ ለጊዜው ጋዜጣዊ መግለጫ በመስጠት ላይ ስለሆኑ ቆየት ብለው ደውል ያሉኝ የጽሕፈት ቤቱ ረዳት ወይዘሮ ብርግ ትያሲን ነበሩ። በተባልኩት መሰረት በዋና ጸሐፊው የእጅ ስልክ ጭምር ተደጋጋሚ ጥረት ባደርግም ምላሽ አላገኘውም። ለማንኛውም ብሔራዊ ምርጫ ቦርድ ከተቃዋሚ ፓርቲዎች የሚቀርቡበትን ክሶች በተደጋጋሚ ያስተባብላል። ሁሉንም ፓርቲዎች አላድሎ የማየው እኩል በአንድ ዐይን ነው ይላል። ከዚህ ቀደም አቶ ነጋዱ ፊሳ በሌሎች ነጥቦች ላይ ለእኛ በሰጡት አስተያየት አበቃለሁ። እንዲህ ነበር ያሉት። እነሱ ያነሱትን ቅሬታ ቦርዱ አንድ በአንድ ይዞ እየሰራበት ይገኛል። የፖለቲካ ፓርቲዎቹ ድጋፍ በሚፈልጉበት አካባቢ ሁሉ እየተንቀሳቀሰ ተገቢውን ድጋፍ ከክልል መስተዳደር ሁሉ ሳይቀር ተገቢውን ድጋፍ ሊያገኙ በሚችሉበት ሁኔታ ላይ በሰፊው እየሰራ ያለበት ሁኔታ ነው። ስለዚህ የፖለቲካ ፓርቲዎቹ ያነሷቸውን ጥያቄ ቦርዱ በጥንቃቄ ይዘው አንድ በአንድ እየሰራበት ያለበት ሁኔታ ስላለ ከዚህ አኳያ እስካሁን ድረስ የገጠመን ችግር የለም፣ በዚህ አፈጻጸም ዙሪያ ማለት ነው። ክቡራትና ክቡራን አድማጮች ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። ከመሰነባበታችን በፊት አንዳንድ አጠራጠር ያሉ የዕለቱን መረጃዎች ላካፍላችሁ። ከምንዛሬ ልጀምር። አንድ የዩናይትድ ስቴትስ ዶላር አሁን ሀያ ብር ከአስራ ሰባት ሳንቲም እየተመነዘረ ነው። በኢንተርኔት እየተከታተልኩኝ ነው ያለሁት የመሸጫ ዋጋው። እርሶ አንድ የዩናይትድ ስቴትስ ዶላር ካለዎት ሀያ ብር ከዜሮ ሰባት ሳንቲም ነው የሚሸጡት። አንድ የዩናይትድ ስቴትስ ዶላር እርሶ ከፈለጉ ደግሞ 20 ብር ከ27 ሳንቲም ከፍለው መውሰድ አለቦት። የ20 ሳንቲም ልዩነት አለ በሁለቱ መካከል። ከኢንተርኔት ባገኘሁት የመረጃ መሰረት ማምሻውን ነገ አዲስ አበባ ከፊል ደመናማ ትሆናለች። ከፍተኛ ሙቀቷ 22፣ ዝቅተኛው 8 ዲግሪ ሴልሽየስ ይሆናል። የኢትዮሜት ጂኦቪ ዌብሳይት ዛሬም አይሰራም እንደሰሞኑ ሁሉ። እንግዲህ ክትትል ይደረጋል ብለን ተስፋ እናደርጋለን። ታሪክን መለስ ብለን ካየን ደግሞ ዛሬ ፊንላንድ ነጻ ከወጣች 87 ዓመት ሆናት ማለት ነው። የፊንላንድን ከሩሲያ ይዞታነት ነጻ መሆን ያኔ የአዲሱ የሶቪየቶች መንግስት መሪ የነበረው ቭላዲሚር ኢልች ሌኒን ያወጀው በዛሬው ዕለት በ1917 ወይም በኢትዮጵያ አቆጣጠር ደግሞ በ1910 ዓመተ ምህረት ነበር። ክቡራትና ክቡራን አድማጮች በቀሪዋ ጥቂት ጊዜ መሐሙድ አህመድ እዚህ በስቱዲዮ ቴክኒሽያኑ ሱሌማን ተራዋሊ፣ እንደዚሁም ፕሮግራሙን የመራልን ኃይሉ ታምራትና እኔም ማስተናጋጃችሁ ሰሎሞን አባተ አብራችሁን ስለ ቆያችሁ ከልብ እያመሰገንን እስከ ምሽቱ ሶስት ሰዓት በዚሁ እንሰናበት። ጤና ይስጥልኝ። Să vin pa mărcama, ver se că costu Se